በዚምባብዌ የቀድሞ ምክትል ፕሬዚዳንት ኤመርሰን ምነንጋጓ እና የጦር ኃይሉ የቀድሞ ፕሬዚዳንት የሮቤርት ሙጋቤን የ37 ዓመት ዘመነ ስልጣን እንዲያበቃ ማድረጋቸው ብዙዎቹን አስገርመዋል፣ ብዙዎችን አነጋግረዋል። ኤመርሰን ምነንጋጓ አዲሱ መሪ ሆነው ስልጣን መያዛቸው በዚምባብዌ ዜጎች ብቻ ሳይሆን በሌሎች አፍሪካውያን ዘንድ ብሩህ ተስፋ አሳድሯል። ምነንጋጓ የኢኮኖሚውንና ማህበራዊ ችግር እንደሚያበቁና ወንጀለኞችንም ወደፊት እንደሚያቀርቡ ቃል መግባታቸው ይታወሳል። ከ26 ዓመት በፊት የቀድሞው የዚምባብዌ ፕሬዚዳንት ሮበርት ሙጋቤ ለኮሎኔል መንግስቱ ኃይለማርያም የፖለቲካ ተገን መስጠታቸው ይታወሳል። የአምነስቲ ኢንተርናሽናል ዘገባ እንደሚጠቁመው ኮሎኔል መንግስቱ 17 ዓመት ስልጣን በቆዩበት ወቅት በተለይም በቀይ ሽብር ዘመን ወደ ግማሽ ሚሊዮን ሰዎች ተገለዋል። እንደ ጎርጎሮሲያውያኑ በ2006 ዓ ምት የኢትዮጵያ ከፍተኛ ፍርድ ቤት ኮሎኔል መንግስቱ በሌሉበት የሞት ቅጣት በይኖባቸዋል። በዚያን ጊዜ የኢትዮጵያ መንግስት ዚምባብዌ ኮሎኔል መንግስቱን ወደ አገራቸው እንድትመልስ ቢጠይቅም ኮሎኔል መንግስቱ በዚምባብዌ የነፃነት ትግል ላይ ከፍተኛ አስተዋጽኦ አድርጓል በሚል ሙጋቤ ጥያቄውን አልተቀበሉትም። ብዙዎቹ በመገናኛ ብዙሃን እና በማህበራዊ መገናኛ ዘዴዎች ላይ አዲሱ የዚምባብዌ መንግስት ኮሎኔል መንግስቱ ኃይለ ማርያም ለፊት ይቀርቡ ዘንድ ወደ ኢትዮጵያ እንዲመልሳቸው እየተማጸኑ ይገኛሉ። ይህ በህግ ዓይን እንዴት እንደሚታይ በለንደን ስኩል ኦፍ ኢኮኖሚክስ የህግ ረዳት ፕሮፌሰር ዶክተር አወል ቃሲማሎ እንዲህ ያስረዳሉ። በዓለም አቀፍ ወንጀል ለጠረጠሩት ግለሰቦች ተገን የምትሰጥ አንዲት ሉዓላዊ አገርን ተጠያቂ የምታደርግበት የህግ ሂደት የለም። ሰዎች የዘነጉበት ግን ዚምባብዌን አሁንም እያስተዳደረ ያለው የበፊቱ ፓርቲ መሆኑንና አሁንም ስልጣኑን የተቆጣጠሩት ግለሰቦች ከሙጋቤ ጋር በቅርብ ሲሰሩ የነበሩ መሆናቸው ነው። በኢትዮጵያ መንግስት በኩልም ኮሎኔል መንግስቱ ኃይለማርያም ወደ ሀገር እንዲመለሱ በዚምባብዌ መንግስት ላይ የተደረገው የፖለቲካ ጫና በቂ እንዳልነበረ ጠበቃና በሩዋንዳ ዓለም አቀፋዊ የወንጀለኞች መዳኛ ፍርድ ቤት ዋና አቃቤ ሕግ የነበሩት ዶክተር ያዕቆብ ኃይለማርያም ገልጸዋል። በወንጀል የተከሰሱ 73 የደርግ ባለስልጣናት ፍርድ ቤት ቀርቦ ብይን ሲተላለፍባቸው፣ ኮሎኔል መንግስቱ ኃይለማርያም ግን በሌሉበት በሞት እንዲቀጡ መበየኑ እስካሁን ከፍትህ እንዲያመልጡ አስ ይስላቸዋል ይላሉ ዶክተር ያዕቆብ። የዚምባብዌ ባለስልጣናት መንግስቱን አሳልፎ ይሰጣሉ ብሎ መጠበቅ በጣም የማይመስል ነው። መንግስቱ ለዚምባብዌ ነጻነት ላደረገው አስተዋጽኦ ውለታ አለባቸው። በዚህ ዘመን ወንጀለኛው በሌለበት ውሳኔ ማሳለፍ አይደገፍም። ሰዎች ፍርድ ቤት ቀርቦ ራሳቸውን መከላከል አለባቸው። አሁን በኢትዮጵያ መንግስት በኩል ኮሎኔል መንግስቱ ወደ ፍትህ እንዲቀርቡ ለማድረግ ብዙም ፍላጎት ያለ እንደማይመስላቸው የገለጹት ዶክተር አወል የአሁኑ መንግስት ከኮሎኔል መንግስቱ አስተዳደር ያን ያህል የተለየ አይደለም ይላሉ። የኢትዮጵያ መንግስት ራሱ እንዳለፈው መንግስት አምባገነን እና ጨቋኝ እየሆነ መጥተዋል። የዚምባብዌ የመገናኛ ብዙኃን አውታሮች የምንንጋጓ አስተዳደር ኮሎኔል መንግስቱን ወደ ኢትዮጵያ የመመለስ እቅድ እንደሌለው ሰሞኑን እየዘገቡ ይገኛሉ።